ስፖርት። በኢትዮጵያ ፕሪምየር ሊግ ስድስተኛ ዙር የእግር ኳስ ጨዋታ ቅዱስ ጊዮርጊስ ዳግም አቻ ወጥቷል። አዳማ ከነማና ደደቢት በነጥብ ተስተካክለውታል። ወደ ወላይታ ያቀናው የኢትዮጵያ ቡና አንድ እኩል ወጥቶ ተመልሷል። በእንግሊዝ ፕሪምየር ሊግ ቼልሲ 11ኛ ተከታታይ ጨዋታውን በማሸነፍ ታሪክ ሰርቷል። ከተፎካካሪዎቹ ጋር ያለውን የነጥብ ልዩነትም አስፍቷል። አርሰናል ትናንት ነጥቡንም ደረጃውንም ለማንቸስተር ሲቲ አስረክቦ ዛሬ ተስተካካይ ጨዋታውን ከሚያከናውነው ከሊቨርፑል ስር ለመውረድ ተገዷል። በጀርመን ቡንደስሊጋ በደረጃ ሰንጠረዡ መሪው ባየር ሚዩንሽንም ተከታዩ ላይፕስሽም ማሸነፍ ችሏል። በግብ ልዩነት ብቻ ይለያያሉ። አብራችሁ ቆዩ። በእንግሊዝ ፕሪምየር ሊግ ሊቨርፑል ዛሬ 17ኛ ተስተካካይ ጨዋታውን ያከናውናል። ካሸነፈ በጎርጎሪዮሱ ቀመር የሚከበረውን ገና የሚያሳልፈው በደረጃ ሰንጠረዡ ሁለተኛ ሆኖ ነው። ለዛሬው ጨዋታ ሊቨርፑል ወደ ኤቨርተን የሚያቀናው ለጦርነት ነው ሲል አጥቂው ዲዮቪክ ኦሪጊ ተናግሯል። የ21 ዓመቱ ወጣት የሊቨርፑል አጥቂ ኦሪጊ ያለፉት አምስት ጨዋታዎች ላይ ግብ ማስቆጠር የቻለ ጠንካራ ተጫዋች ነው። ለዛሬው ጨዋታ ወደ ኤቨርተን የሚያቀኑት በራስ መተማመን እንደሆነ ተናግሯል። ዛሬ ጦርነት ነው የሚሆነው ሲል ለጋዜጠኞች የተናገረው ቤልጂጋዊው የሊቨርፑል አጥቂ የዛሬውን ጨዋታ ማሸነፍ እንፈልጋለን ብሏል። መቼም ጨዋታው ቀላል አይሆንም። ጨዋታው በአንድ ከተማ ቡድኖች የሚከናወን ደርቢ በመሆኑ ለየት ያለ ነው የሚሆነው ለእኛ ትልቅና ወሳኝ ግጥሚያ ነው ሲልም አክሏል። 34 ነጥብ ያለው ሊቨርፑል መሪው ቸልሲ ላይ ለመድረስ ከዛሬው በተጨማሪ ሌሎች ሁለት ጨዋታዎችን ማሸነፍ ይገባዋል። 43 ነጥብ የሰበሰበው ቸልሲ አያያዝ ግን ለዚያ የሚመች አይመስልም። ቸልሲ በፕሪሚየር ሊጉ የአንድ ጨዋታ ዘመን አስራ አንድ ተከታታይ ጨዋታዎችን በሙሉ በማሸነፍ የቡድኑን አዲስ ታሪክ አስመዝግቧል። ከትናንት በስቲያ ክሪስታል ፓላስን አንድ ለዜሮ ያሸነፈው ቼልሲ የደረጃ ሰንጠረዡን በሰባት ነጥብ መምራት ችሏል። ቡድናቸው አስራ አንድ ጨዋታዎችን በተከታታይ ካሸነፈ በኋላ የቼልሲ አሰልጣኝ አንቶኒዮ ኮንቴ አሁን ደናንቅልፍ ማግኘት እችላለሁ ሲሉ ተናግሯል። አንቶኒዮ ኮንቴ ቡድናቸው ቼልሲ በሜዳው መስከረም ወር ላይ በሊቨርፑል ሁለት ለአንድ እንዲሁም ከሜዳው ውጪ በአርሰናል ሶስት ለዜሮ ከተሸነፈ ወዲህ እንቅልፋተው አጨዋታቸውን እንዳሻሻሉም ተናግሯል። በደረጃ ሰንጠረዡ ቼልሲን የሚከተለው ማንቸስተር ሲቲ 36 ነጥብ አለው። አርሰናል በ34 ነጥብ አራተኛ ደረጃ ላይ ይገኛል። ትናንት በርንሌይን ሁለት ለአንድ የረታው ቶትናም ሆትስፐር 33 ነጥብ ይዟል። ማንቸስተር ዩናይትድ ዌስት ብሮምዊችን 2 ለ0 በማሸነፍ በ30 ነጥብ ስድስተኛ ደረጃ ላይ ይገኛል። አድማጮች ወደ ቡንደስሊጋ እና የአትሌቲክስ ዜና ከማለፋችን በፊት የኢትዮጵያ ፕሪምየር ሊግ ስድስተኛ ዙር ጨዋታዎችን በተመለከተ ያደረግነውን ቃለ መጠይቅ እናሰማችሁ። በብስራት አንድ መቶ አንድ ነጥብ የስፖርት ፕሮግራም ዋና አዘጋጁ ጋዜጠኛ ማርቆስ ኤልያስ እስካሁን የተደረጉ ጨዋታዎች ይዘት ምን ይመስሉ እንደነበር በመግለጥ ይጀምራል። ዳር ሶስት ነው የተጀመረው፣ ስድስተኛው ሳምንት ላይ ደርሷል። እስካሁን በተከናወነ ጨዋታዎች፣ ሁለተኛው ሳምንት ላይ ሁለት የሚደርሱ ጨዋታዎች በተለያየ ምክንያት አልተከናወኑም። ያው ስድስተኛው ሳምንት ትናንትና ነው ሙሉ ለሙሉ ተከናወኑ። ቅዳሜ አልነበረም። ትናንትና ስምንት የሚደርሱ ጨዋታዎች በአዲስ አበባና በክልል ስታዲየሞች ተከናውነዋል። በአዲስ አበባ ሁለት፣ እንደዚሁም በክልል ስድስት የሚደርሱ ጨዋታዎች ተከናውነዋል እና አጠቃላይ ያለው ሂደት ይሄ ነው። የተለየ ነገር አለ ለማለት አያስደፍርም። ምናልባት እንግዲህ ከሜዳ ውጭ ከተጫወቱ ቡድኖች መካከል አንዱ ብቻ ማሸነፉ ነው ለየት የሚያደርገው። ኢትዮጵያ ንግድ ባንክ ወደ ድሬዳዋ ተጉዞ እንግዲህ ድሬዳዋ ከነማን ሁለት ለባዶ በሆነ ውጤት ነው ማሸነፍ የቻለው። አስር ሰዓት ላይ ነው የተከናወነው ጨዋታው። ከፍተኛ ግምት የሚሰጣቸው ወይም ሀገሪቱ ላይ ትልልቅ ወይም በርካታ ደጋፊዎች አላቸው የሚባሉት ቅዱስ ጊዮርጊስና ኢትዮጵያ ቡና ከሜዳቸው ውጭ አቻ ውጤት ነው ያስመዘገቡት። ያ ወደ ይርጋለምና ወደ ቦዲቲ ወደ ላይ ታተጉዞ ማለት ነው። በተለመደ ሁኔታ የሰውን ትኩረት ስቦ እየተከናወነ የሚገኘ ኢትዮጵያ ፕሪሚየር ቅዱስ ጊዮርጊስ ከሲዳማ ቡና ያለምንም ግብ ነው የተለያየው። ኢትዮጵያ ቡና ደግሞ ከወላይታ ድቻ ጋር አንድ እኩል መውጣቱ ታውቋል። በቅዱስ ጊዮርጊስ ላይ ደደቢትና አዳማ ከነማ በነጥብ መስተካከል ችሏል። አስራ አንድ አስራ አንድ ነጥብ ነው ያላቸው። ኢትዮጵያ ቡና ግን አስራ ሶስተኛ ደረጃ ላይ ነው የሚገኘው። ይህ ምን ያሳያል ትላለ ስድስተኛ ሳምንት ነው ወደ ሀያ አራት ሳምንት ይቀራሉ። የተወጣ ቡና አጀማመሩ ጥሩ አልነበረም አሁን ግን ወደ ጥሩ ሪትም መጥቷል የዚህ ማሳያ ደግሞ ባለፉት ሶስት ጨዋታዎች ካከናወናቸው ሶስት ጨዋታዎች መካከል አንዱን በሜዳው ነው ሁለቱን ከሜዳው ውጭ ነው የተጫወተው ሜዳ ያደረገውን ጨዋታ ሲዳማ ቡናን ሁለት ለአንድ በሆነ ውጤት ነው ማሸነፍ የቻለው። ከሜዳ ውጭ ፈታኝ በሚባሉ ሜዳዎች ላይ አዳማ ላይ ማሸነፍ ከባድ ነው። ነጥብ ይዘህ ወይም አቻ መውጣት ይዘህ ከቻልክ ጥሩ ነው ከሜዳ ውጭ ለሚጫወት ቡድን። ከዛ ውጪ ከሜዳ ውጭ ከወላይታ ዲቻ ጋር የምታከናወነው ጨዋታ ፈታኝ ነው፣ ምንም ጥያቄ የለውም። ትናንትናም እንግዲህ አንድ ለአንድ በሆናቸው ውጤት ተለያይተዋል። ኢትዮጵያ ቡና ካለፉት ሶስት ጨዋታዎች ማግኘት ከነበረበት ዘጠኝ ነጥብ ኦፍቶር ሲያሳካ ነው ያንዲሆን ግን ካጀና መሪ አንጻር የተሻለ ነው ማለት ይችላል። ምክንያቱም የመጀመሪያዎቹ ሶስት ጨዋታዎች እንግዲህ በጥሩ ሁኔታ እንዳልጀመረ ይታወቃል። ከመሪዎቹ ጋር የአምስት ነጥብ ልዩነት ቢሆንም እንዳጀማመሩ መጥፎ የሚባል አይደለም። ከመሪዎቹ ጋር በተገናኘ እንግዲህ ያው ቅዱስ ጊዮርጊስ ነበረ በቀላሉ የመጀመሪያዎቹ ሶስት ጨዋታዎች ላይ በተከታታይ ማሸነፍ ችሎ ነበር። ከዛ በኋላ ግን ያለፉትን ሶስት ጨዋታዎች ከሜዳ ውጭ ከፋሲል ከነማ ጋር ጫውቶ ለአንድ ተሸነፈ። ከዛ በኋላ ቀጥሎ ከአዳማ ከነማ ጋር ባለፈው ሳምንት ዜሮ ለዜሮ የተለያየ። ትናንትና በተመሳሳይ እንግዲህ ከሜዳ ውጪ ይርግ ይርጋለም ላይ ከአዳማ ጋር አዲስ አበባ ስታዲየም ላይ ነው ዜሮ ለዜሮ የተለያየው። ትናንትና ደግሞ ይርጋለም ላይ ነው ዜሮ ለዜሮ የተለያየው እና ትንሽ ደጋፊ የሚፈልገውን አይነት ውጤት አይደለም እያስመዘገበ የሚገኘው ከፋሲል ጋር በነበረው ጨዋታ አሰልጣኙን አጋጣሚያቸው ብልጫ እንደወሰደባቸው የማመን ነገር አለ። ከአዳማ ጋር በተከናወነው ጨዋታ እንደዚሁ ተመጣጣኝ እንቅስቃሴ ነበር የታየ። ነገር ግን ቡድኑ በተለይ የተወሰኑት አንድ ወይም ሁለት የሚባሉ ጥሩ አጋጣሚዎችን ላይ አግኝቶ ነበር ያንን ያለመጠቀም ነገር። ከዛ ውጭ አዳማ ከነማ ቢሆን በተለይ ለጨዋታው ልዩ ትኩረት ሰጥቶ እንደገባ ማሳያው ነገር የተለያዩ ፎርሜሽኖችን ሜዳ ላይ ተግባራዊ ሲያደርግ እንደነበር በሚገባ አስተውሉና። በኢትዮጵያ ፕሪሚየር ሊግ የእግር ኳስ ግጥሚያ እስካሁን በተደረጉ ጨዋታዎች የዳኝነቱ፣ የደጋፊዎች እንዲሁም የጨዋታው አጠቃላይ ይዘት ምን ይመስላል? ጨዋታዎቹ እንግዲህ ያው በጥሩ የፉክክር ስሜት እየተከናወኑ ያሉ ይመስላል። የነጥብ የጎል ልዩነቱንም ስትመለከት ይህንኑ የሚያሳይ ነው። ነገር ግን ወደ ዘጠኝ የሚደርሱ ጨዋታዎች ዜሮ ዜሮ ተጠናቋል። ከዛ ውጪ በአንድ ጎል ልዩነት ተጠናቀቁ ጨዋታዎች ወደዛው አካባቢ ወደ ዘጠኝ አካባቢ ናቸው። ይሄ ምናልባት የአጥቂ መስመሩ እንድትመስሉ ሊነግረን ይችላል። ጠባቂ በስፖርታዊ ጨዋነት በተወሰነ ነገር ታጫዋቾ ካለው ችግር ውጭ በጥሩ ሁኔታ እየተከናወነ እንደሆነ በሚገባ ማስተዋል ይቻላል። በተለይ የኢትዮጵያ እግር ኳስ ፌዴሬሽን ፈጣን የሆነ እርምጃ እየወሰደ መሆኑ በበጎ መልኩ ሊታይ ይችላል። ምክንያቱም ፈጣን እርምጃ በተወሰደ ቁጥር ወይንም ደግሞ ጥሩ ቅጣት በተላለፈ ቁጥር እንግዲህ ክለቦቹም ተጫዋቾቻቸው አደብ እንዲገዙ የማድረጉ ነገር እንደሚኖር ምንም ጥያቄ የለውም እና በትላንትና በተከናወኑ ጨዋታዎች እንግዲህ ሁሉም ጨዋታዎች በሆነ ሁኔታ እንድጠናቀቁ ነው እንግዲህ ካለውና ከሚታየው አንጻር መናገር የሚቻለው በተለይ ጎንደር ፋሲል ላይ ያለው የስፖርታዊ ጨዋነት በተለይ ደጋፊው የሚያደርገው አቀባበል እጅግ በጣም አስደሳች ከቅዱስ ጊዮርጊስ ጋር በነበረው ጨዋታ ጨዋታ የነጥብ ጨዋታ ሳይሆን የወዳጅነት ጨዋታ ነው ሊመስለ የነበረው ምክንያቱም አቀባበሉ በተለይ በፋሲል ከነማ ደጋፊዎች በኩል ያለው አቀባበል ጥሩ ነው አጠቃላይ እንግዲህ በጥሩ ሁኔታ እየተከናወነ ነው የሚገኘው የኢትዮጵያ ፕሪሚየር ሊግ ጥሩ የሆነ ፉክክር እየተመለከትን ነው እንደሆነ ነው መናገር የሚቻል ጋዜጠኛ ማርቆስ ኤልያስ በብስራት 101 ነጥብ 1 ሬዲዮ የስፖርት ዋና አዘጋጅ ለሰጠ ማብራሪያ በዶችቬሌ ስም ከልብ አመሰግናለሁ። እግዜር ይስጥልኝ። በጀርመን ቡንደስሊጋ መሪው ባየር ሚዩንሽን ዳርምሽታትን ትናንት አንድ ለባዶ በማሸነፍ የመሪነት ደረጃውን በ36 ነጥብ አስጠብቋል። በስምንት ነጥብ የተወሰነው ዳር ምሽታት የደረጃ ሰንጠረዡ ጥግ አስራ ስምንተኛ ላይ ይገኛል ከዳር ምሽታት ጋር ዘንድሮ ወደ ቡንደስሊጋው ያደገው ኢንግሎሽታት ትናንት ባየር ሌቨርኩሰንን ሁለት ለአንድ ድል አድርጎ ከባየር ሚንሽን ጋር በተመሳሳይ ነጥብ ሆኖም በግብ ክፍያ ይበለጣል። ሆፍንሃይም እና ሄርታ ቤርሊን ተመሳሳይ 27 ነጥብ ይዘው ሶስተኛ እና አራተኛ ደረጃ ላይ ይገኛሉ። ሄርታ ቤርሊን ቅዳሜ ዕለት በላይፕሲሽ ሁለት ለባዶ ተሸንፏል። ሆፍንሃይም አርብ ዕለት ከዶርትሙንድ ጋር ሁለት ለሁለት ነበር የተለያየው። ዶርትሙንድ በተመሳሳይ 26 ነጥብ አይንትራክት ፍራንክፉርትን አስከትሎ አምስተኛ ደረጃ ላይ ይገኛል። አትሌቲክስ። በሙስና ተጠርጥረው ለጊዜው ከስራ የታገዱ የዓለም አቀፍ የአትሌቲክስ ፌዴሬሽኖች ማህበር ሶስት ከፍተኛ አመራር የተጣለባቸው እገዳ እንደሚቀጥል ተገለጠ። በማህበሩ የፕሬዝዳንቱ ጽፈት ቤት ዋና ኃላፊ ኒክ ዳቪስ ባለቤታቸው ጄን ቦልተር ዳቪስ እና ፒየሪ ቬ ጋርኒየር አበረታች መድኃኒት የተጠቀሙ የሩሲያ አትሌቶችን ስም ደብቋል በሚል ነው የታገዱት። ለ180 ቀናት የተጣለው እገዳ ለሚቀጥሉት 44 ቀናት የጸና እንደሚሆን ተገልጧል። አድማጮች የስፖርት ጥንቅራችን በዙ ይጠናቀቃል። ማንተጋፍቶ ስለሺ ነኝ። መልካም ጊዜ። ጤና ይስጥልኝ።